ሰላም ለእናንተ ይሁን ኤደን ገረመው ከአሜሪካ ድምፅ ዋሽንግተን ዲሲ የቅዳሜ መዝናኛ እያስተናገድኳችሁ እቆያለሁ ዕለቱ ነሐሴ 7 2014 ዓ ም ነው አብራችሁ እንድታመሹ በአክብሮት እጋብዛለሁ ለምሽቱ ከያዝናቸው ዘገባዎች ቀዳሚ ያደረግ ነው በዚህ ሳምንት መግቢያ ላይ የሰራነው ቃለ መጠየቅ ነው። በኮሎምቢያ ካሊል ለአንድ ሳምንት ያህል ሲደረግ የሰነበተው ከ20 ዓመት በታች አትሌቲክስ ሻምፒዮና ተጠናቋል። በዚህ ውድድር ተሳታፊ የነበረው የኢትዮጵያ አትሌቲክስ ቡድን ከቀደመ ተሳትፈው የላቀ ውጤትን አስመዝግቧል። ቡድኑ ዩናይትድ ስቴትስና ጃማይካን በመከተል በስድስት ወርቅ ና በአምስት ብር እንዲሁም በአንድ ነሐስ ሜዳሊያ ከዓለም ሶስተኛ ደረጃን ከአፍሪካ ደግሞ የአንደኛ ደረጃን ይዞ አጠናቋል። የቡድኑ ድል ስለፈጠረው ስሜትና በተኪ በተተኪ ወጣቶች ዘንድ ስለሚኖረው ውጤት ለማወቅ ሀብታሙ ስዩም በዚህ ሳምንት መግቢያ ላይ የቡድኑ መሪ የሆነችውን አትሌት መሰለች መልካሙን በስልክ መስመር አግኝቶ አነጋግሮ ነበር። ያው አትሌት መሰለች መልካሙ እባላለሁ። ከሀያ ዓመት በታች በኮሎምቢያ ካሊ በተደረገው አትሌቶች የቡድን መሪ ነኝ። እጅግ በጣም አመሰግናለሁ። ኢትዮጵያ ቡድን በአሁኑ ውድድር ላይ ከፍተኛ ውጤት ካስመዘገቡ ሀገራት መካከል ሆኗል። ከዓለም ሶስተኛ፣ ከአፍሪካ ደግሞ አንደኛ ደረጃን ይዘዋል። በቡድኑ አባላት ዘንድ የፈጠረው ስሜት ምን ይመስላል? ያው እኛ በጣም በጣም እጅግ እጅግ በጣም በጣም ደስ ብሎናል። ይሄ ቡድን በተለይም በመጨረሻው በስድስተኛው ቀን ላይ አራት ወርቅን በተከታታይ ያመጣ ቡድን ነው። ከወትረው ለየት ያለ ስሜት ነው የተሰማን። በቃ በጣም ደስ ብሎናል። እጅግ በጣም የሚያኮራ ውጤት ነው። በዚህ ላይ ደግሞ ልጆቹ ያው ታዳጊዎች ናቸው። ነገ የሀገር ተስፋዎች ናቸው። ነገ ዓለም ዋንጫ እና ውሎ የሚደርሱ ልጆች ናቸው ከዚህ አንጻር እጅግ በጣም ኢትዮጵያ ተተኪ እንዳላት ያስመሰከርንበት ጊዜ ስለሆነ እጅግ በጣም ደስ ብሎናል። እንግዲህ ኢትዮጵያ ከዚህ ቀደም ካደረገቻቸው ከሀያ ዓመት በታች የአትሌቲክስ ቻምፒዮኖች የአሁኑ ድል ከሁሉም የላቀ እንደሆነ ታውቋል። ለአሁኑ ድል ዋና ሚስጥሩ ምንድን ነው ብለሽ ታስቢያለሽ? በአትሌቲክስ ዙሪያ በጣም እየተሰራ ያለ ትኩረት ተሰጦት፣ ሴቶቹ ትኩረት ተሰጦት በጣም እየሰሩ መሆናቸውን የሚያሳይ ውጤት ነው። ኢትዮጵያ ሀገራችን ያው ከዚህ ቀደም እንደሚታወቀው በጣም ታላቅና ሀይ ያለ ሀገር ናት። አትሌቶቻችንም ይሄንን በየአደባባዩ እየመሰከሩልን ይገኛሉ። በጣም እጅግ በጣም የሚያኮራና ደስ የሚል ውጤት ነው ያለው ያመጡት አትሌቶቻችን። እጅግ በጣም ደስተኞች ነን። ከተመዘገቡት ድሎች ሁሉ ልዩ የሆነብሽ የትኛው ነው? እስከዛሬ ከነበሩት ውድድሮች፣ እውነቱን ለመናገር እኛ ይዘናቸው የመጣን አትሌቶቻችን ኢቨንቱ በጣም አጭር ኢቨንት ነው። በአምስት ነው ዓለም ደግሞ ያዘጋጀችው ኢቨንት እጅግ በጣም ብዙ ነው። እኛ የሜዳ ተግባራት የለንም፣ ብዙ የተለያዩ ውድድሮች የለንም። ሩጫም ብቻ ነው ይዘን የመጣ ነው። ከሩጫም ደግሞ ሙሉን አይደለም፣ የተወሰነ አምስት ኢቨንት ብቻ ነው ይዘን የመጣ ነው። አትሌቶቻችንም በቁጥር በጣም እጅግ ትንሽ ናቸው። ከዛ አንፃር እጅግ በጣም የተለየ ስሜት ነው የሰማን አትሌቶቻችን በርትተው በጥረታቸው በልፋታቸው አልብ በገር ባይነታቸው እና ቁርጠኝነታቸውን አሳይተውናል። በዚህም ከአለም ሶስተኛ ደረጃን ይዘን እንድንወጣ አድርገውናል። እጅግ በጣም ኮርተንባቸዋል ከሚገባው በላይ እንደዚህ አይነት ውድድር በአለም ላይ ተደርጎም አይችም አላቅም። እና እጅግ በጣም በቃ ስሜታችንን ራሱ ለመግለጥ እስከሚያቅተን ድረስ እጅግ በጣም ደስተኞች ነን። የሚያዳምጡን በርካታ ወጣቶች ያሉ ኢትዮጵያ ውስጥ ታዳጊ ወጣቶች በአትሌቲክሱም መስክ ተሳትፈው ባለድል መሆን የሚፈልጉ ስማቸውን ማስጠራት የሚፈልጉ፣ ለእነሱስ ይሄ ድል ያለው ፋይዳ ምንድን ነው? እነሱስ ትልቅ የሚባለው ደረጃ ለማስመዝገብ ምን ማድረግ አለባቸው? አትሌቶቻችን ለነገ ተስፋዎቻችን ናቸው። ኢትዮጵያ ውስጥ ያሉት አትሌቶች ኢትዮጵያ ውስጥ ያሉ ሯጮቻችን የእነሱን አይተው የእነሱ በእነሱ ሞራል በእነሱ ተነሳሽነት ነገ ጠዋት እንደሚደረስ ያሳዩን ናቸው። ነገ ጠዋት የትም እስከሰራን የትም እንደምንደርስ እና ሌሎችም የእነሱን አርያና ፈለግ ተከትለው ሊሰሩ ቢችሉ በዓለም ላይ እንዲህ እንደምንታወቅ በዓለም ላይ ሀያል አገር መሆናችንን የምናስመዘግብበት ወደፊትም የምናሳይበት እድል ስለሆነ ይህንን ውጤትና ወደ ሩጫው ለመግባት የሚፈልጉ ሁሉ አይዟችሁ፣ በእርሱ ተበራቱ። ይደረሳል። ዓለምን ልናንቀጠቅጥ የምንችልበት ትልቁ ስጦታችን እግዚአብሔር የሰጠን ይህ ነው። ከዚህም በላይ ብንሰራ እንደርሳለን፣ እንችላለን የሚለውን ነገር ተስፋ እንዲያደርጉ ነው የማስተላለፈው። አትሌቲክሱ ወዳጆችና ተከታዮች የምታስተላልፊው መልእክት ካለ? ያው የኢትዮጵያ ህዝብ በድጋሚ እንኳን ደስ አላችሁ እንኳን ደስ አለን። ወደፊት ኢትዮጵያ ትልቅ ሀገር ናት፣ ትልቅ ሀያል ሀገር ናት። በዚህም አትሌቶቻችን እያስመሰከሩልን ናቸው። በአለም አደባባይ ከፍ ብሎ የኢትዮጵያን ስም ኢትዮጵያ ሰንደቅ ዓላማ እንዲውለበለብ እያደረጉ አትሌቶቻችን ናቸው። ለእነሱም ማመስገን እፈልጋለሁ። ኢትዮጵያን ህዝብ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለሽ አገሬ። ሳቂ ይህንን ነው መልዕክት ላስተላለፍ የምፈልገው። አትሌት መሰለሽ መልካሙ ከሀያ አመት በታች የኢትዮጵያ አትሌቲክስ ቡድን መሪ ነሽ። በድጋሚ እንኳን ደስ ያላችሁ፣ መልካም ቀን ይሁንልሽ። እሺ፣ አመሰግናለሁ። እንኳን አብሮ ደስ አለን። ጋቢና መዝናኛ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በሰሜን ተራሮች ስር ተወልዶ ያደገው ውበቱ ሽመላሽ የልጅነት ዘመኑን በእረኝነት እንዲሁም አካባቢውን ሊጎበኙ ለሚመጡ የውጭ ሀገር ዜጎች ጭነት ከብቶችን በማከራየት አሳልፏል። የራስ ዳሽንን ተራራ የተጓዦችን ቁሳቁስ ተሸክሜ ከሀያ ጊዜ በላይ ወጥቸዋለሁ ይላል። ወደ ዩናይትድ ስቴትስ መጥተው የፊልም ጥበብ በማጥናት በሆሊድ ውስጥ የራሱን መሰረት ጥሏል። ውበቱ በሰራቸው በግርዛት ዙሪያ በማተኩረው ሰዋሪ ሚላጭና ዓለም አቀፍ የስደት ታሪክ ላይ በሚያጠነጥነው ካንትሪ ለሱማን የተሰኙ ሁለት ፊልሞች በቅርቡ ከስምንት በላይ ዓለም አቀፍ ሽልማቶችን ተቀዳጅቷል። ዘገባው ይቀጥላል። የልጅነት ዘመኑ ያደገበት ማህበረሰብና እና የአካባቢው መልክዓ ምድር አሁን ባለው ስራ ላይና የዕለት ተዕለት ኑሮ ላይ ትልቅ ሚና እንዳላቸው ይናገራል። ወጣቱ የፊልም ባለሙያ ውበቱ ሽመላሽ ኔትወል እያደኩት በሰሜን ማውንቴን በሰሜን ተራራዎች ብሔራዊ ፓርክ ውስጥ ነው። ራስ ዳሸን አካባቢ ማለት ነው። ወደ ጎንደር ጋ በልጅነቴ በጎች እየጠበኩ ከበጎች ጋር እየተጫወቱ በጫካ ላይ ዋሻ ውስጥ እያደርኩ ነው ያደግኩት እነሱ ትልቅ የኔ የ ታሪክ አነጋገር ላይ የበለጠ ትልቅ አስተዋጽኦ ያደረጉት በጎቹ ጋር እያለሁኝ በጎችን የጥብኩ እያለሁ ከጓደኞች ጋር ስናወራቸው የነበሩት ወሬዎች ትልቅ አስተዋጽኦ አለው ለእኔ ለእድገቴ ብያስባለሁ። ምክንያቱም ምንድን ነው በግረኛ ጋር ስትሆኝ በዋሻ ውስጥ የሚወራ ወሬ አለ። በጣም አሪፍ አሪፍ ወሬዎች እንደዚህ አይነት የሚወሩ የነበሩ ወሬዎች አሁን ራሴ እንደሰራ ይዤው ታሪክን የመንገር ሁኔታ ላይ ይገኛሉ ማለት ነው። እንደኛ ያለው ስለ አባ ገብረሃና ስለና ቅዱስ ያሬድ ታሪክ እየተነገረን ያደግ ነው፣ እና ያ የታሪክ አነጋገር ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ወደ ፊልም ጥበብ ለመሳቡ ግን እናቱ ያሉበትን ለየት ያለ አጋጣሚ ነው በምሳሌነት የሚያነሳው። ትልቁ ነገር ምንድነው፣ በነጮቹ አቆጣጠር በ2013 ነበር ወደ አሜሪካ የገባው ትምህርት ለመማር ማለት ነው። እና የመጀመሪያ ጊዜ ተመልሼ እንደመጣሁ ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና እናቴ እንዴት ነው ወደ አሜሪካ ሄደው ከዋለች እንግዲህ እዚህ ጋር ላስቀምጠሽ ንፈልገ ሄደ ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች ፣ ግን ቀርባ አይታጣቅም። እና በአውሮፕላን የሄድኩት ስላት ጠጋ ብላ እጅጓን ትክሻ ላይ አድርጋ እንዲህ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወፍ የሚያክል እቃ ውስጥ ገብቶ መሄድ የቻለው ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችው ና እኔ እሱም ገረመኝና፣ ያው እንግዲህ ቀርባ አይታጣቅም፣ ስንት ሰው እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ነው ያደረኩት በሚቀጥለው ተመልሽ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከሁለት መቶ ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳየዋቸው ማለት ነው አካባቢው ጋር ልክ እንዳሳየዋት የሰፈር ሰው የቡና ማጣ የሚያጠሳላ አ የሰፈር ሰው ሰብስባ ቡና ተፈልቷ አጠጡ ናምን ብና ጠራችና ሁሉንም አሳያቸው በሚል እኔና ጋበዘች ማለት እንዳሳያቸው ከዛን ጊዜ ጀምሮ አሜሪካ ያለውን የአናኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ ከቻልኩኝ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን ፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደሚችል ተረዳው። ከበግረኝነት ተነስቶ ሆሊድ ውስጥ ስኬታማነትን ማነትን የተቀዳጃው ውበቱ ጉዞው ቀላል እንዳልነበር ይናገራል። በቅርቡ ከሰራቸው ፊልሞች መካከል ሁለቱ ታላላቅ ስኬቶችን ተቀዳጅተዋል። ከሁለቱ ፊልሞች መካከል አንደኛው ካንትሪ ለስ ውመን ወይም በግርድፉ ሀገር አልባዋሴት ይሰኛል። ፊልሙ የኒውዮርክ የፊልም ሽልማትን ጨምሮ ሰባት ሽልማቶችን ሊጎናጸፍ ችሏል። ካንትሪ ለስ ውመን የሚለው ፊልም የአንድ የኢትዮጵያ ፖለቲካ በፖለቲካ ምክንያት ሀገሯን ለቃ በሱዳን በሰሃራ እና በሊቢያ እንዲሁም ደግሞ በኢታሊ በሜክሲኮ ና ጋር የወስ ድረስ ለመሄድ በህገወጥ ደላሎች በምትጓዝበት ጊዜ የደረሰባት ሲቃዮች ላይ ያመነጨ እና በዛ ጋር ያጠነጠነ ነው ማለት ነው። ፊልሙ ትልቁ ዓላማው የምንድን ነው? አንደኛ የሀገራችን የፖለቲካ ሁኔታ መስተካከል አለበት። ሰዎች ተገድደው ሀገራቸውን በፖለቲካ ምክንያት መልቀቅ አለባቸው ብዬ አላስብም። እዛ አካባቢ ላይ ትንሽ ይሹን ማንሳት ላይ ሊሰራ ነው። ሌላኛው ደግሞ ሀገራችን መልቀቅ ካለብን ባንለቅ፣ እዚሁ ሰርተን የምንለወጥበት ሁኔታዎች ካሉ፣ ወይ ደግሞ ሌጋል በሆነ መልኩ ህጋዊ በሆነ መልኩ የምንወጣበት ሁኔታዎች የሚመቻችለን እና ይሄ ታሪክ የሀያ ሰው ታሪክ ነው ሀያ ሰው ኢንተርቪው አደረው ከተለያየ ሀገር ያሉ ኢትዮጵያኖች በዩሮፕ እና በአሜሪካ ያሉ ኢትዮጵያኖችን ታሪክ አጠናውኝ፣ ማለት ነው ሀያ ሰዎችን ኢንተርቪው አድርግ። የሀያዊ ሰዎቹን ኢንተርቪው ቀላቀልኩት። አንዷ ወልዳለች፣ አንዷ ተደፍራለች፣ አንዱ ተሽጠዋል፣ አንዱ ጥገኝነት ተከልክሎ ሌላ ነገር ውስጥ ገብተዋል እና የተገረፉም አሉ። የዚህ የሀያ ሰዎቹን ታሪክ በአንድ ላይ ጨምቄ ያደረስኩት ነው። ከንት ሌለ ስለ መን የሚለው ወደ ስምንት አዋርድ ነው ያሸነፉ። በተመሳሳይ ትልቅ ውይይትን ያጫረውና ለሚቻ የ2022 የፊልም ፌስቲቫል እይታ የበቃው ፊልሙ ደግሞ በሴት ልጅ ግርዛት ዙሪያ የሚያጠነጥነው ሰባሪ ምላጭ የተሰኘው ፊልሙ ነው። ሰባሪ ምላጭ ምንድነው? ስለ ሴት ልጅ ግርዛት ኢትዮጵያ ውስጥ ስላለ የሴት ልጅ ግርዛት ብዙ ጊዜ እንዲሁም የሚያስገርዙት ማናቸው? እናቶች ነው ልጃቸውን አታለዱ እና በእናቶችና በልጆች መካከል ያለውን ግንኙነት እናቶች ልጆቻቸው እንዲጎዱ ብለው ሳይሆን ያለን ባህላዊ ኋላ ቀርነት ያ ተመርኮዞ ምን ያህል ህብረተሰባችን እየጎዳው እንደሆነ ለማስገንዘብ የተደረገ ስራ ነው። አብዛኞቹ ስራዎቹ የማህበረሰብ ስነ ልቦናን ለማሳየት፣ ባህልን ለማስተዋወቅ ያለሙ እንደሆኑም ይናገራል። ለዚህም በምሳሌነት የልጅነት ሕይወቱን በማሰብ ያዘጋጃቸው የገበሬ ቦይና የኢትዮጵያ ቡና ስነስርዓት ከማህበረሰቡ ጋር ያለውን ቁርኝት ለመግለጽ የሰራቸው ፊልሞች ይጠቀሳሉ። ዳይሬክትም ያደረግኩት ፕሮዲስ ያደረግኩት ምንነኝ ካሜራማኖች ያስኩኝ ከፊትም እና ከህብረተሰቡ ጋር አብሬ ተቀላቀየ ከካሜራው ፊት ለፊት የሆንኩበት ሁኔታዎች አሉ ማለት ነው። ከነሱ ጋር የሰራውት ፊልም ስለ ቡና ይሁን እንጂ ዋናው ሀሳቡ በሱ ውስጥ ያለው ማንኛውም የስራ ድርሻ ትልልቅ ሰዎች ሲመርቁ፣ ወጣቶች ቡናውን ሲያፈሉ፣ ህፃናት ተላላኪ ሆነው፣ ያው በስልክ አይደወልም፣ ገጠር ላይ ሂድና እንትና ጎረቤት ጋር ጠርተና የሚባልበት ሁኔታዎች አሉ ማለት ነው። እና ትልቁ ምንድን ነው? ቡና ያለው ጠቀሜታ ለህብረተሰቡ፣ አንድነታችን ከመመስረት አንጻር ያለው ጠቀሜታ ለማስረዳት ያደረኩት ነገር ነው። ውበቱ ከፊልሙ ጎን ለጎን የሰሜን ተራሮችን የሚያስጎበኝ ማህበረሰብ ተኮር የሆነ እንቅስቃሴ የሚያደርገው ኤኮትሬክ ያስጎብኝ ተቋም አጋር መስራችና ዋና ስራ አስፈጻሚም ነው። ተቋሙ ካስኮብኝ ድርጅትነት በተጨማሪም በግብረሰናይ እንቅስቃሴዎች ላይ ይሳተፋል። የሰሜን ኮትሪክ አንደኛው አላማው ምንድን ነው? ሁለቱም ብለንድ የማድረግ ገንዘብ እንሰራለን ከምንሰራው ገንዘብ ደግሞ የተወሰኑን አዋጠን ለህብረተሰባችን እርዳታ የማድረግ። የምንረዳው እርዳታ ግን ዝም ብሎ ገንዘብ ማስረከብ ወይም ደግሞ የሆነ ዕቃ ማስረከብ ሳይሆን የምንሰራው ስራ ተቋሚነት ቀጣይነት እንዲኖሩ ማድረግ። ለምሳሌ አንድ የሰራነው ስራ ምን አለ መሰለሽ፣ እኔ ጮጨ እያለሁ ትምህርቴት ስሄድ ከራሴ ታሪክ ተነስቼ ነው የሰራሁት። ሴቶች ፔሬድ ላይ ሲሆኑ እና የሆነ ስቴን ካለ ፔሪ ላይ ሲሆኑ አስተማሪም ተማሪም ልብሳቸው ላይ የሆነ ነገር ካለ ይስቃል። ከዛ በኋላ ድሮፕ አውት ነው የሚያደርጉት ተመልሰው አይመጡ እና እሱ በጣም ሁሌም ያሳስበኝ ነበር። ያኔ እኔም አብሬ ስቄያለሁ አብሬ ስቄያለሁ። ለምን የነበረው የአካባቢዎች ነው የምትመስሉ አሁን ግን ሳስብ በጣም ይቆጨኝ ነበር እና ምንድን ነው ያደረግነው? የታጠበ መጠቀም የሚችሉበት ሞዴስ ሰራና ለትንንሽ ሴቶች አስረከብን ሰጠን ማለት ነው። ለአንድ ዓመት ተኩል መቆየት የሚችል አንድ ዓመት ተኩል እስከ ሁለት ዓመት የመቆየት አቅም ያለ ያ ምንድነው? ኢኮኖሚካሊም ኤንቫይሮንሜንታሊም ስስትንብ ያደርገዋል ማለት ነው። ከዛ በተጨማሪ ደግሞ ምንድነው? ሶላር ላይ የሶላር መብራት። አሁን የሶላር መብራቱ ልክ ኮቪድ ከመምጣቱ በፊት የሚሰጠ ነው። የዘጠኝ ሺህ ሰው የሚሆን ሶላር መብራት አከፋፍ ለሚመጣ ነው ማለት ነው። ይህ የሶላር መብራት አንድ ቻርጅ አድርገሽው ከ125 ሰዓት በላይ መቆየት ይችላል። ለ10 ዓመት ያገለግላል። ኤደን የውበቱ ጎብኝነች ተብሎ እዛ ሰፈር ከሄድሽ አሁን ወደ ሰሜን መሆን ጨብጭበው ቡና ፍልተውልች በጋር ደውልች የሚመልሱበት ሁኔታ አለ ማለት ነው። በዛውምን ምን እያደረግን ነው የእኛን ታሪክም እየተናገር ነው። ውበቱ ሺመላሽ በፊልም ሙያ ላይ ያሉ ባለሙያዎች ብዙ ያልተነኩና ስለ ሀገራቸው ሊያነሷቸው የሚችላቸው ነገሮች አሉ ይላል። ይህም ብቻ ሳይሆን የበቁ ባለሙያዎችም የመስራት ፍላጎት ያላቸውን ወጣቶች ማሳተፍ ላይ እንዲያስቡበትም መክሯል። ከአሜሪካ ድምፅ ለተጠናቀረው ዘገባ የደንገረመው ገረመው ዲሲ

ወጣቶችን ስኬታማ እንዲሆኑ ከሚያደርጓቸው ነገሮች አንዱ ሀሳብን በጥራት መግለጽ መቻል ነው። የንግግር ክህሎትን ማዳበር የተሻለ ስራም ሆነ የትምህርት እድል መጎናጸፍን ጨምሮ ወደ አመራር ደረጃ ለማደግም ያግዛል። በዓለም ዙሪያ ሰዎች ይህንን ክህሎት እንዲያዳብሩ ከሚረዱ ተቋማቶች መካከል አንዱ የሆነው ቶስት ማስተር ሲሆን ይሄ ተቋም በኢትዮጵያ መንቀሳቀስ ከጀመረ ሶስት አስርት አመታት በላይ አስቆጥሯል። የቡድኑ የቀድሞ ዳይሬክተርና የአሁኑ አባል የሆነችው ኢትዮጵስ ታደሰ በዚህ ሳምንት ከአሜሪካ ድምጽ ጋቢና ቪኦኤ ጋር ቆይታ አድርጋ ነበር። ኢትዮጵስ የመጀመሪያዋ ሴት የላቀች የቶስ ማስተር ተሸላሚና የቶስ ማስተር የምስራቅ አፍሪካ በእድሜ ትንሿም ተሸላሚ ናት። ቆይታችን ራሷን ከሚታስተዋውቅበት ይጀምራል ይባላል። ኢትዮጵ ታደሰ የኮሚኒኬሽን ወይ የተግባቦት ባለሙያ ነኝ። ራ ዚ አዲስ አበባ ነው በዚ ያደኩት አጋንዴ ማርኬቲንግ ተምሬ ነው ወደ ኮሚኒኬሽን ስራ የገባሁት ሙት ከልጅነት ጀምሮ ከአስራ ስድስት ከአስራ ሰባት አመት የጀምሮ በበጎ ፈቃድ ስራዎች ላይ በጣም ብዙ ስራ ሰርቻለሁ። የሀገር በቀልም ሆነ ኢንተርናሽናልም ኤንጂኦች ላይ ሰርቻለሁ። አሁንም ኤንጂኦ ላይ ነው የምሰራው። እንግዲህ አሁን አንቺ በተለያዩ ወጣት ተኮር ነገሮች ላይ እንደምትሳተፊ ገልጸሽልኛል እና አንደኛው ደግሞ ይሄ ቶስ ማስተር ነው። ይሄ ቡድን በህዝብ ፊት ወይም ደግሞ በሰዎች ፊት ቆሞ ማውራትን የሚያበረታታ ቡድን ነው እና እስቲ ይሄ ቶስ ማስተር ክለብ በኢትዮጵያ እንዴት ነው የተመሰረተው? ቶስ ማስተር ትንሽ ስለ በግራውንዱ ለማውራት እንደ ኤም ጂ ኦ የሚቋቋመ ድርጅት ነው፣ በአሜሪካ ውስጥ የተጀመረ ሲንክ ወደ መቶ አመት በፊት ማለት ነው እና የተጀመረበት ዋነኛ አላማው ሰው ይሄ የተግባቦት ፐብሊክ ስፒኪንግ ከሰው ፊት ቆሞ ማውራት ክህሎቱን እንዲያሳድግበት ፕራክቲስ የሚያደርጉበት መድረክ እንዲፈጠር ነው። ስለዚህ እዛ አሜሪካ ተጀምሮ ከዛ በየአገሩ ደግሞ ክለብ ወይ ግሩፖችን ፎርም በማድረግ ኦልሬዲ የሰራው ማኗል አለ። ዋሉ ላይ ደግሞ እንዴት የንግግር ክህሎቻችን ማሳደግ እንደምንችል በጣም ብዙ ቴክኒኮች አሉ፣ ቱሎች አሉ። እሱን በደም ክራፍት አድርጎ በማኗል መልክ ለመንበሮቹ ይሰጥና መንበሮቹ ደግሞ ክለቡ ውስጥ በየሁለት በሁለት ሳምንት አንዴ እየተገናኙ የተለያዩ አይነት አሳይመንቶችን በመውሰድ የንግግር ክህሎታቸውን እዛ ላይ ፕራክቲክ ያደርጋሉ ማለት ነው። ይህ ንግግር ያቀርባሉ። ባቀረቡት ንግግር ላይ ደግሞ ፊድባክ ይሰጣቸዋል። ከዛ እንደዚህ ብታሻሽሉ ድምጻችሁን፣ እንዲያውም ያቀረባችሁት ኮንቴንት ደግሞ ረግማው ቢሆን ይሻለው ነበር ከምንለው አልፎ ደግሞ ዋና ሀሳቡ ደግሞ በዚህ ወይ ሊገለጽ አሪፍ ነበር ስንጨርስ ደግሞ መመሪያ አንድ ንግግር አጀማመራችን ሳይሆን አብዛኛውን ጊዜ የምንጨርስበት ወይ ነው። በጣም ሰማንተ እሱ ሌሎት ሚሉ ሰው ቤት እሱን መጨረስ እንዳለባቸው። የሰውነታችን ደግሞ ኢቨንት ስንንቀሳቀስ እጃችን የምናንቀሳቀስበት ኤቭሪቲንግ ማተር ያደርጋል ሴም ኮሚኒኬት ስናደረግ ማለት ነው። የምናገረው ነገር ብቻ አይደለም ማተር የሚያደርገው እንዶ ከምንናገረው በላይ የሰውነታችን እንቅስቃሴ ሆኖ የምንናገራት በላይ ይናገርልናል እና እሱንም እንዴት በማስተር ማድረግ የምንችለው፣ ስለዚህ ስለዚህ ሁሉ ፊድባክ ይሰጠናል እና የተለያዩ አይነት አሳይመንቶችን እየወሰዱ መንበሮች የንግግር ክህሎታቸውን ያሻሽላሉ ማለት ነው። እና እዛ ቶስትማስተርስ ላይ ማንም አስተማሪ ማንም ተማሪ አይደለም። ኤቨሪባዲ እዛው ሁላችንም እንማማራለን። ማንም ኤክስፐርት ሆኖ ምናምን ሳይሆን ግን እኔ አሁን ሜዲ ለሶስት አመት ከቆየው እዛ ቦታ ላይ ሜዲ አዲስ ጆይን ለሚያደረጉ ሰዎች ፊት መጣት ይችላለሁ ማለት ነው። ስለዚህ ሁላችንም ፕራክቲስ እያደረግን እየተማረን እያሻሻልን ነው የምንሄደው። በኢትዮጵያ ላይ ከተጀመረው ሞት ከተሳሳቱ ወደ ሰላሳ አመት አልፎታል ሽ የጦት ማሰር አባላቶች ራሱ የነበሩት ኢትዮጵያ ላይ በጣም ታዋቂ የሚባሉ እነ እንደነ አፈወርቅ ተክሌ የመሳሰሉ ሰዎች ነው፣ በጣም ትላልቅ ሰዎች ናቸው ቶስትማስተርስ ላይ የሚሳተፉት በፊት ማለት ነው። አሁን ግን ማንኛውም ወጣት ከአስራ ስምንት አመት ጀምሮ ጆይን ማለት ይችላል። ቶስትማስተርስ ይህ ስድስት ክለቦች አሉን አክቲቭሊ አዲስ አበባ ላይ ሴሽን ራን እያደረጉ እየተገናኙ ቶክ ማስተር ክለብ ላይ የሚያደርጉ ማለት ነው። ለምሳሌ ከራስሽም ተሞክሮ ስነግሪኝ ትችያለሽ። ሰዎች እንዴት ነው መረጃውን አግኝተው መጥተው መዝገብ የሚችሉት? ዩኒቨርሲቲ ተማሪ ነበርኩ የስለ ቶክ ማስተር ስሰማ አንዱ የማውቀው ጓደኛዬ በጣም ኮሚኒኬሽን ላይ ፍላጎት እንዳለኝ ያቅረበር እና እንዱ የሆነ ክለብ አለኩ እና ሁምዛ ስቴጅ እኮ በደንብ ይዘን ትምህርት ቤት ከምት ፕራክቲስ ከምታረጂ በላይ የምታዘግብበት የሆነ ክለብ አለ እና ለምን እዛው እንሂድ ምናምን ብሎኝ

ያቀርባሉ ባቀረቡት መሰረት ፊትባክ ይሰጧቸዋል። በእኔ መጀመሪያ እዛ ነበር ይልኩ ከዛ በጣም ለእኔ አሪፍ ቦታ እንደሆነ እንደሚሆንልኝ ገባኝ። ባይደዌ ፓብሊክ ስፒኪንግ በአለም ላይ በናምበር ዋን ሰው በጣም በናምበር ዋን ፎቢያ የሚባለው ፓብሊክ ፍርሀት ፍርሀት አለው አይደል? ሰዎች በጣም ይፈራሉ ላይ ይሰራሉ ስድሳሳስት ላይ ይሰራሉ። ኢቨን ከመልክ ጀምሮ ሰው ይሄ ሁሉ ሰው እያየኝ ግዜ ነው ራሱ ፍርሀት አለና፣ ስለዚህ በጣም ያንም ፍርሀት ብዙ ሰ ስለ ሴት ስላለው ሰው ውስጡ ይህን የሚያውቀውን ነገር ራሱ ቆሞ ከሰው ፊት ተናገር ተናገሪ ሲባሉ ግን ይጣፋባቸዋል፣ ወይም የሚያውቁትን ነገር ለመጠየቅ ይጀምራሉ፣ ዳውት ማድረግ ይጀምራሉ። እና ስለዚህ ሰዎች ናስተዝ ማለት አሁን እሱ ፍርሀት በጣም ቻሌንጅ የምናደርግበት የምናሸንፍበት መድረክ ማለት ጋዜጠኛ መሆን በየስድስት ወሩ የሚከፈል ክፍያ አለ። እሱን እንዴት መክፈል እንዳለብኝ የሞሉ ፎርሞች አሉ። እነሱንም እንዴት መሙላት እንዳለብኝ ጋይድ አርገው ፎርሙን መልቼ ከፍዬ ነንበር ሆንኩኝ። የዛሬ ሰባት ዓመት ማለት ነው። ስቲ ከአዲስ አበባ ውጭ ሌሎች ክልሎች ላይ አለ? ከሌለስ ደግሞ ወጣቶች በምን መልኩ ነው ይህንን ይህንን መሳይ ነገር አድርገው ራሳቸውን ሊያሻሽሉ የሚችሉበት ነገር የምትይው የምጠቁሙ ነገር ካለ ነገር አለ። የመጀመሪያው በዚህ በኮቪድ ምክንያት መገናኘት ስል ስላልቻሉ በጊዜው ግዴታ በዙም ማድረግ ነበረባቸው። ከዛ በዛውም ቀጠሉ። ለዚህ ከአዲስ አበባ ውጭ ላሉ ሰዎች ለጊዜው እነሱም ክለቦች እንዲቀላቀሉ። ሁለተኛው አማራጭ ደግሞ እናት ያስቸገረን ነገር ምንድ ነው? ከአዲስ አበባ ውጭ ክለብ መመስረት እንፈልጋለን። ግን አንድ ክለብ ለመመስረት ቢያንስ ቢያንስ ከሀያ ሰዎች ያስፈልጉናል እና ከአዲስ አበባ ውጭ ላሉ ሰዎች ቶስ ማስተርዝን እንዲህ በርቀት ሳይሆን እኛ እዛ ራሳችን አንድ ክለቡ መስርተን እዚሁ እራሳችን ፕራክቲስ ማድረግ እንፈልጋለን ሚሉ ሰዎች ቃሉ ኮንታክት ቢያደረጉን እና እኛ ደግሞ የሚያስፈልገውን ድጋፍ በሙሉ ለመስጠት ፈቃደኛ ነው፣ ዝግጁ ነን። ኢትዮጵያ ውስጥ ያሉ ወጣቶች በሙሉ ከቶስ ማስተርም አባል ያልሆኑ የንግግር ክህሎታቸውን ለማዳበር የአመራር ክህሎትም ለማዳበር እና ቋንቋም ክህሎታቸውን ለማዳበር ምን ቢያደርጉ ይችላሉ? ኬት መጀመር ይችላሉ? ተግባቦት ንግግር ላይ በጣም ቻሌንጅ የሚሆነው ነገር ይበለ ስልጠና ራሱ ኮሚኒኬሽን በጣም በጣም ፕራክቲካል ስኬል ነው። እንደ ባለሙያ ራሱ ለሌሎች በንባብ የሚመጣ ክህሎት አይደለም። የንግግር ክህሎት ፕራክቲካል ስኬል ነው። ስለዚህ ማንኛውም ሰው ያንን ስኬል ማሳደግ፣ ማሻሻል፣ ፕራክቲክስ ማድረግ የሚፈልጉት ከሆነ እንለማመድ ስሩ። ከሰው ፊት ቆመው ማውራት የሚፈሩ ከሆነ ያንን ፍርሃት ኦቨርካም ለማድረግ ለማሸነፍ ከሰው ፊት ቆመው ማውራት ነው። መጀመሪያ የምንጀምረው ከሁለት ከሦስት ሰው ፊት ከሆነ ቆመን የምንጀምረው ዳስፋይ፣ ግን ከንግግሩ ጀርባ መዘጋጀትም ቢኖር ፕራክቲካሊ ግን ያንን ስኪል ያንን ክሎት ለማሻሻል ለማሳደግ ምን ኢትዮጵስ ታደሰ ከአሜሪካ ድምጽ ጋር ለነበረች ቆይታ አብዝቼ ነው ማመሰግነው ማመሰግናለሁ። የጋቢና መዝናኛ የቅዳሜ ምሽት ነሐሴ 7 2014 ዓ ም መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረሙ መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ስጥልኝ። ደህና አደሩ።